ች የሰው ልጅ ማንነት ከዜሮ እስከ አምስት ዓመት ባለው የእድሜ ክልል ውስጥ ይቀረጻል ይላሉ ኢትዮጵያውያን ሕፃናቶችን ማንነት መልካም ስብዕና እንዲኖረው እንዲሁም ደግሞ ሀገር በቀል በሆነ እሴትና ወግ እንዲታነጽ ለማድረግ በተለያዩ ቦታዎች ትምህርት ቤቶችን በመክፈት ላይ የሚገኙ አንዲት ሴት እናስተዋውቃችኋለን። በሌላ በኩል ደግሞ ውቢቷን ድሬዳዋ ከተማ ይበልጥ በማስዋብ ላይ የተሰማሩ ሌላ ሴት እንግዳም ይኖሩናል። ቴክኖሎጂና ሌሎች ጥንቅሮችንም በምሽቱ ይዘናል። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። የጳጉሜ ሶስት ሐሙስ ምሽት የጋቢና ቤ መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ ቃውንሳ ጀምሮ መደመጡን መታየቱን ይቀጥላል። ቀጠሩ 30 ደቂቃ አብሬያችሁ የማምሻው አይደንገረሙነኝ ኤልያስ አስማረም የድምፅና ምስል ምህንድስናውን እየከወነ አብሮን ያመሻል። ሌሎች የስቱዲዮ ባለሙያዎችም አሉ። ዲጂታል ባለሙያዎችም እንዲሁም ደግሞ ዘጋቢዎች ጋር በመሆን ዝግጅታችን የተዋበ እንዲሆን እናንተም ደግሞ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛችኋለን። እየሰራን እንቆያለን ማለት ነው። ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። በሽቱ ቀዳሚ ያደረግነው ጥንቅር ከትምህርት ጋር የተያያዘ ነው። በዓለም ላይ ህጻናት ልጆች ላይ በተደረጉ ጥናቶች እንደሚያሳዩት ህጻናት ከዜሮ እስከ አምስት ዓመት ባለው እድሜያቸው ስብእናቸው እና ማንነታቸው እንደሚገነባ ያሳያሉ። በተለይም ደግሞ ለህጻናት ማንነትና እድገት መገንባት መሰረት የሚጥሉት ቤተሰብ፣ ማህበረሰብና አካባቢ እንዲሁም ደግሞ ትምህርት ቤቶች ከፍተኛ የሆነ ሚናን ይጫወታሉ። ይሁን እንጂ ኢትዮጵያ ውስጥ ከአርባ በመቶ በላይ የሚሆኑ ህጻናት የቅድመ ቀደም ዋለ ህጻናት ትምህርትን አያገኙም። ይህንን ችግር ለመቅረፍና በተለይም ደግሞ ህጻናቱ ሀገር በቀል በሆኑ የእውቀት ሂደት ውስጥ እንዲያልፉ ለማድረግ እየጣሩ የሚገኙት በደቡብ ካሊፎርኒያ ማሳቹሴትስ ግሎባል ዲፓርትመንት ዋና ስራ አስኪያጅ እና የኢትዮጵያ የቅድመ ደረጃ ትምህርት ቤት ተቋም መስራችና ሊቀመንበር የሆኑትን እንዲሁም ስራ አስኪያጅ የሆኑትን ዶክተር ሀዋኒ ንጉሴ ጋር ቆይታ አድርጌ ያሰናዳሁት ዘገባ ቀጥሎ ይቀርባል። ሰሩ የተለያዩ ጥናቶች ህጻናት ከዜሮ እስከ አምስት ዓመት ባለው የእድሜ ክልል ውስጥ ዓለምን የማዩበት ማንነታቸው እንደሚቀረጽ ያሳያሉ። በዚህ የቅድመ ስነልቦና ምስረታ ሂደት ላይ ቤተሰብና አካባቢ በተለይም ደግሞ ልጆች የሚውሉባቸው ትምህርት ቤቶች ትልቅ ሚና አላቸው። ይሁን እንጂ ኢትዮጵያ ውስጥ በዚህ የእድሜ ክልል ውስጥ የሚገኙ ህጻናት ተገቢውን ትኩረት እያገኙ አይደለም ይላሉ በደቡብ ካሊፎርኒያ የማሳቹሴት ግሎባል ዲፓርትመንት ዋና ስራ አስኪያጅ እና የኢትዮጵያ ቀድ ትምህርት ቤት መስራች እንዲሁም ደግሞ ሊቀመንበር ዶክተር ሀዋኒ ንጉሴ። ወደ ኤግዛክት ላይ አክቹዋሊ የዛሬ አስር አመት ጥናቴን የዶክተር ጥናቴን ስሰራ ኢትዮጵያ ብዙ ትምህርት ቤቶች እየሄድኳይ ነበረ። ልዩ ልዩ ልዩ ደረጃ ላይ ያሉ ማለትም በይሄ ፕራይቬት የምንለው ፓብሊክ የምንለው ወይም በበጎ አድራጎት የሚሰጡና እዛ ያለው ያየሁት በጣም ብዙ ክፍተት ነበረ። በተለይ ከድሃ የሚባለውን ቃል አልወድም፣ ግን እነርዛ አካባቢ ያሉትን ልጆች የሚሰጡ ትምህርት ቤቶች በጣም ኮምፕሮማይዝድ ናቸው። ብዙ ነገሮች አልተሟላላቸውም እና ያኔ ነው የእውነት ለመናገር ይሄ ነገር ውስጤ የገባው። አንድ ቦታ በተለይ የሆኑ አንዳንድ ነገሮች አይቼ ይህን ነገር ወደፊት ማስተካከል አለብን እንዴት የሚለው ነገር ግን ኤደን በኋላ ነው የመጣው። አንዳንድ ነገሮች በስሜት በጣም ይይዙሻል። ከዛ ግን በትክክል ለመስራት እና የዛሬ ሶስት ዓመት ይህን ነገር ስናቋቁም ከተማ ውስጥ ያለው እና ገጠር ያለው በጣም ልዩነት አለ። የልጆች አያያዝ ጥናቱም የምታዩ እስካሁን ድረስ ኢትዮጵያ ውስጥ የሚደረጉትም ነገሮች ስታያቸው ከተማ ውስጥ ነው ብዙ ኮንሰንትሬሽኑ ወይም ትኩረት የተሰጠው። ወደ ገጠር ስትሄጂ ግን አንዳንድ ጊዜ ልጆች ይህም የተነገርኩት ነገር ነው። አንዳንድ ቦታ ጠብቆ ሁሉ የሚባሉ አሉ። አስተማሪ አስተምሮ ሲመጣ አልፎ ሊያስተምራቸው ይችላል። ዶክተር ሀዋኒ አሉ የሚሏቸውን መሰረታዊ ተግዳሮቶች ይዘረዝራሉ። አንደኛው ክፍተት እውነት ለመናገር የትምህርት ጥራት የትምህርት ጥራት ስንል ልጆች ፊት ለፊት የምናቀርበው ገበታችሁ ላይ የምናቀርበው ሳይሆን አስተማሪዎች እንዴት ነው የምናስለጥነው። ልጆችን ደግሞ ትምህርት ቤት ንክተት ስንል እንዲሁ ማጎር አይደለም። ይሄ ደግሞ ትችትም አይደለም። ብዙ ነገር እኛም እኛ ማለትም እኛም እዚህ ውጭ ያለ ነው እዛ ውስጥም ስላልተሳተፍን ይህን ክፍተት አስፍተነዋል። ስለዚህ ይህን ራሴንም እየተቸው ነው። ግን ክፍተቶቹ አሁን አንድ ክላስሩም ውስጥ አንድ ክፍል ውስጥ መቶ ተማሪ ለአንድ አስተማሪ የእውነት ገጠር ውስጥ ስናየው ከሰማንያ እስከ መቶ ነው። አንድ ክላስሩም ውስጥ የምንከተው ይሄ እኛንም አንድ የመጀመሪያ ፕሮጀክታችንም ስንሰራ ያጋጠመን ነገር ነው። አንድ አስተማሪ ሰማኒያ ተማሪ አንድ ክላስሩም ውስጥ ለማስተማር እውነት ከባድ ነው። እንኳን ሰማኒያ በፊትም ብየዋለው፣ አስር የአራት ዓመት ልጅ ማስተማር ስልት ያስፈልገዋል። ከኬት ሩ ተልፍ ሲገቡ እነዛ ልጆች በጣም ይወድቃሉ፣ በጣም አንደኛ ክፍል ይወድቃሉ፣ አራተኛ ክፍል ይወድቃሉ። ኮሌጅ የሚገቡት በአንድ ሁለት ፐርሰንት የምንጠብቃቸው ነው። እንግዲህ ታይሽ ሰማኒያን ተመቶ ገብተው እዛ የሚሄዱት እሱ አንድ ትልቅ ክፍተት ነው። ሌላው ልጆች በተለይ ገጠር የሚኖሩ ልጆች አሁን የምናየው ነገር ብዙ ጫና አለባቸው። የኑሮ ጫና አለባቸው። የምግብ እጥረት ጫና አለባቸው። ሕክምና ለማግኘት ጫና አለባቸው። እናት አባት ደግሞ ወይም የስራ ማጣት ብዙ ብዙ ጫና ወይም ስትረስ የምንለው ነገር አለ። እሱን አተኩረን እያየን አይደለም። ሌላው ልጆች እንዴት ነው የሚማሩት የሚባለውን ነገር በደንብ አልጠየቅንም። እንዴት ነው የሚማሩት ስልሽ ደግሞ እኛ በኢትዮጵያ ይዘት፣ በኢትዮጵያ አመለካከት በኢትዮጵያ ባህልም ቤው በኢትዮጵያም ቋንቋ ቤው በምንም አይነት መንገድ ኢን ኮንቴክስት ኦፍ ኢትዮጵያ አላጠናው ነው ገና። እነዚህን ተግዳሮቶች ለመቅረፍ በዋናነት ህፃናቶቹን ለይቶ ማስተማር፣ ሀገር በቀል እውቀትና ልጅነትን ማዕከል ያደረጉ የትምህርት ሁኔታዎችን ማመቻቸት ላይ ትኩረት በማድረግ ተቋማቸው ስራ መጀመሩንም ይናገራሉ። እናንተ ቤት አስቀምጠን በልጉቡ ሳይሆን እናንተም ይመስላችኋል እንደሚፈልጉት ሁሉ ማወቅ እነርሱ መጀመሪያ እንፈልገዋለን አድርጎ በምን መንገድ የሚለውንም ከእነርሱ ጋር ተነጋግረን፣ ይህም በሙሉ አሁን ወደ ደብረ ታቦር የሁለተኛው ፕሮጀክታችን ስንጀሚ በዛ ነው። እንግዲህ የመሰረት ነው። ሌላው ከዚ እኩል ሆኖ ደግሞ የሚራመደው አገር በቀል የሚለው ነገር ትምህርት ቤት የሚማሩትን ብቻ ሳይሆን የምንሰራበትንም ነገሮች በሀገር በቀል ማሰብ እንዳለብን ነው። ከዛ ነው የተነሳ ነው መሰረቱ። ይህ እንግዲህ መርሃ ግብሩ ወይም የኢትዮጵያ ቅድመ ደረጃ ትምህርት ቤቶች ድርጅት ለህፃናቱ የሚገነባቸው ትምህርት ቤቶች ከአጥራቸው ጀምሮ አካባቢውን የሚመስሉ እንዲሁም ደግሞ እድሜያቸውንና እሴታቸውን ያገናዘቡ መጫወቻዎችን የያዘና ና ህጻናቱ ወደ ትምህርት ገበታ ሲመጡ የሚመገቡት ምግብ የተሟላበት እንዲሆን እየተሰራ ነው ይላሉ ዶክተር ሀዋኒ። በዚህ መሰረትም ስለሚንቀሳቀሱት ፕሮጀክቶቻቸው እንዲህ ያስረዳሉ። እኛ አካባቢ ማለትም ኢንቫይሮንመንት፣ በኛም በድርጅታችን በኢንቫይሮንመንት ሶስተኛ አስተማሪ ነው ብለን እንላለን። ማለትም ልጅ አስተማሪ ነው፣ ከልጆች ብዙ እንማራለን። አስተማሪም ደግሞ አስተማሪ ነው፣ ከእነርሱም እንማራለን። አካባቢ ደግሞ ትልቅ አስተማሪ ነው፣ እሱንም ማየት መቻል አለብን። ኢትዮጵያ እንዳለች ብዙ ነገር የምታስተምረን አገር ናት። ከባህል ከአካባቢ ከተፈጥሮ፣ እሱንም እንዴት ብለን ነው ትምህርት ውስጥ የምንከተው? እንዴት ብለን ነው ስድስተኛ ወላጅእና ኮሚኒቲ መምበርስ። አሁን ወላጆች አሉ አይደለም? ወላጅ ብዙ ብዙ ብዙ እውቀት አለው በጣም ብዙ። መጀመሪያ የጀመር ነው እኛም ራሳችንን እስቲ እንማር ብለን ባህር ዳር ውስጥ ሽንብጥ የምትባል ኤሌመንተሪ ወይም አንደኛ ደረጃ ትምህርት ቤት ውስጥ እስቲ እናጥናው እኛም እንማር እነርሱም እንመራመር ብለን መጀመሪያ ያደረግነው እዛ አካባቢ ያሉትን አስተማሪዎች፣ ወላጆች፣ ርዕሰ መምህራን ከተማው የትምህርት አስተዳዳሪ ጋር ስብሰባ አደረግን። መንከተው ይህም በሙሉ ክፍተቶች ማስተካከል መችል አለብን። እንደ መጀመሪያ መጀመሪያ ያልኩት ነው። ልጅ በልጅነቱ ያን በሙሉ ጫና ካላነሳንለት የሚያስፈልገውን ነገር ምግብ፣ በጣም የምግብ እጥረት አለ፣ ከምናስበው በላይ የምግብ እጥረት አለ። ልጆች ሳይበሉ ነው ብዙ ጊዜ ትምህርት ቤት የሚሄዱት፣ ወይ በቀን አንድ ነው የሚበሉት። እንደዛ ተርቦ ያን በሙሉ ሀሳብ እያሰበ የእናቱን የአባቱን የአካባቢውን በልተማር ማለት ትክክል አይደለም። ዶክተር ሀዋኒ የቅድመ ደረጃ ትምህርት ቤት መምህራን ስልጠና ላይና እንዲሁም ደግሞ ለሕፃናቱ ሊሰጥ ስለሚገባው የትምህርት አይነት ትኩረት ሊደረግበት ይገባል ይላሉ። አያይዘውም የኢትዮጵያ ቅድመ ደረጃ ትምህርት ቤቶች ድርጅትም ትኩረቱን ከዜሮ እስከ አምስት ዓመት እድሜ ላይ ብቻ በማድረጉ የተለያዩ ጥያቄዎች እንደሚደርሷቸውም ይናገራሉ። እያንዳንዱ አሁን የምንሰራው ትምህርት ቤት ደጃፉ ላይ ልጆች ጋርደን ይኖራቸዋል ወይም ፋርሚን ይኖራቸዋል እሱንም ያደረግነው እንደምታውቂው እኛም ፉድ ኢንሴኪር አገርነን ነው የምንባለው። ምግብ እንደሌለን ግን ልጆችን ከሁለትና ከሶስት ዓመት ጀምሮ ምግብ እንዴት መስራት ማብቀል እንደሚችሉ እያንዳንዱ ልዩ አይነት ዘሮች እያወቁ ካደጉ ሲያድጉ እነርሱም ተመራማሪ፣ አምራቾች ማንም ለማኞች አይሆኑም። ጥያቄ ቀርቦብናል ማለትም እንደዚህ አይነት ኤንቫይሮንመንት ውስጥ ከታችኋቸው በኋላ የሚሄዱበት የሚባሉ ነገር ተነስቷል። ግን በጥናት የምናውቀው የመጀመሪያው አምስት ዓመት ለሁል ጊዜ ለእድገታችን መሰረታዊ ነው። የመጀመሪያው አምስት ዓመት ላይ ጥሩ ኮትኩተን ጥሩ ነገር አሳይተን ጥሩ ነገር መዝግበን ለልጆች ካሳለፍናቸው ይገባኛል ጥያቄው የማይሆን ኢንቫይሮንመንት ውስጥ ከገቡ ውስ ነው። እኛ ደግሞ ምላሻችን ይህን ነገር ከሰጠናቸው እውቀቱን ከሰጠናቸው ማንም የሚነጥቃቸው የለም። ግን የምንገፋው ደግሞ የሚቀበለው ኢንቫይሮንመንት እየተለወጠ መሄድ አለበት። የኢትዮጵያ ቅድመ ደረጃ ትምህርት ቤቶች ድርጅት በቀጣይ ዓመት ማብቂያ ላይ እየገነባቸው በሚገኙት ትምህርት ቤቶች ሙሉ ለሙሉ ስራ እንደሚጀምርና በቀጣይም ከዜሮ እስከ አምስት ዓመት ዕድሜ የሚገኙ ህጻናት ቁጥር ከፍተኛ በሆነባቸው የሀገሪቱ ክፍሎች በሙሉ የመስፋፋት እቅድ እንዳለው የተቋሙ መስራችና ሊቀመንበር ዶክተር ሐዋኒ ንጉሴ አጋርተዋል። ከአሜሪካ ድምፅ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ወደ ቴክኖሎጂ መሰናዷችን ነው። ሀብታም ስዩም የትምህርት ደረጃን አያያዝን ለማዘመን ያለመ አንድ ተቋም ጋር ያስተዋውቀናል። ወላያ ቴክኖሎጂስ ከስድስት ዓመታት በፊት የተመሰረተ ተቋም ነው። የድርጅቱ መስራችና ዋና ስራ አስኪያጅ አቶ አንትና አስራት ተቋሙ ወደ ኢትዮጵያ አድማሱን ከማስፋቱ በፊት በዩናይትድ ስቴትስ የተለያዩ ስራዎችን ሲሰራ እንደሰነበት ያብራራሉ። እኔ አሜሪካ ቨርጂኒያ ነው ምኖረው። አይቲ ካምፓኒ ያለኝ ለዩስ ገቨርንመንት ነው ካንትራክት እያረኩ ሰራ። ከ2010 የፈረንጆች አቆጣጠር ጀምሮ እዛ አሜሪካ የራሴ ካምፓኒ መስቼ ሰራ ነበር። ግን ከስድስት አመት በፊት ወደዚህ መጥተን አዲስ አበባ ሄድኳርተር ከፍተን ባህርዳርም ኦፊስ አለን። ሴቶች ነው በብዛት የኛ ሰራተኞች ከ95 ፐርሰንት በላይ፣ በኮምፒውተር ሳይንስ ማለት ነው። እነሱ ላይ ተመስርተን ነው እየሰራን ያለ ነው እና አብዛኛው ካስተመሮቻችን ገቨርንመንት ካስተመር አለን፣ የባንክ ፋይናንሺያል እና ፕራይቬት ሴክተሮች አሉ። በቅርቡ ለኢትዮጵያ ትምህርት ዘርፍ በጎ ሚና የሚጫወት የመረጃ ያዝ ስርዓት ተቋሙ አስታውቋል። የኢትዮጵያ የትምህርት ሚኒስቴር ተወካዮች በተገኙበት የተዋወቀው ስርዓት መጠሪያው ኢስኩል ይሰኛል። አቶ አንተነ ዘመናዊው አሰራር ለኢትዮጵያ ለምን እንደሚያስፈልግ እንዲያስረዳሉ። ባለፉት ሁለት ሶስት ዓመታት ሀገራችን የተለያዩ ችግሮች ተፈጥረዋል። አንዱ ጦርነት ነው። በጦርነቱ ምክንያት ደግሞ ከአራት ሺህ ትምህርት ቤቶች በላይ ፈርሰዋል፣ ወድመዋል፣ ብዙ ሰው ሕይወት አልፏል። በተጨማሪ ግን የተማሪዎች ኢንፎርሜሽን ጠፍቷል። በቃ ዳታ እና ከዚህ ተነስተን ነው ይህንን ኢስኩል የሚባል ሲስተም ዲቨሎፕ ያደረግ ነው። በውስጡ ብዙ ነገሮች አሉት። አንደኛው ስቱደንት ኢንፎርሜሽን ማኔጅመንት ሲስተም አለ። ሌላው ለርኒንግ ማኔጅመንት ሲስተም አለው። ዲጂታል ላይብራሪ ሲስተም አለው። ላይብራሪ ሲስተም አለው። ኤችአር ፔሮል፣ ፋይናንስ እና ኮምፕሊትሊ ኢስኩልን የአንድ ስኩል ኦቶሞሚትስ የሚያደርግ ሲስተም ነው። ኢቨን የጠፉትን መጽሐፎች እንደገና ለማተም ሚሊየንስ ዶላር ነው ኮስት የሚያደርገው። እና እንደዚህ አይነት ሲስተሞች ካሉ ግን ያን ያህል መጽሐፍ እንደገና ፕሪንት ማድረግ አያስፈልግም። የተማሪዎችንም ኢንፎርሜሽን ሌላም ጊዜ ሰው ሰራሽም ሆነ ተፈጥሮ አደጋ ቢፈጠር እና ቢጠፋ ዳታውን ማስቀመጥ ይቻላል። በተጨማሪ ደግሞ እንደምታውቀው ኮቪድ ነበር። በኮቪድ ምክንያት እኛ ለምሳሌ አሜሪካ ሀገር ከቤቱንም ልትሰራ ትችላለህ። ተማሪዎችም ከቤቱ ነው መማር ይችላሉ። እዚህ ሀገር ግን መማር አትችልም። ከቤት ካለ ያው ቤት ነው ቁጭ የምትለው እና ይህን ሁሉ ለርኒንግ ማኔጅመንት ኦቶሜት የሚያደርግ ሲስተም ነው። የተለያዩ ኢትዮጵያና ዓለም አቀፍ ቋንቋዎችን እንዲያስተናግድ፣ የተለያዩ ክፍያ ስርዓቶችን እንዲያካትት ተደርጎ የተሰራው ኢስኩልን አገልግሎት ለጎረቤት ሀገራት ተጠቃሚዎች የማዳረስ እቅድ እንዳለም አቶ አንተነ ተናግረዋል። በኢትዮጵያ የኢንተርኔት ሽፋን በበቂ ሁኔታ ለመኖሩ በአገልግሎቱ ላይ የሚደቅነውን ተግዳሮት በተመለከተ እሳቸው እንዲህ ብለዋል። ብዙ መሰናክል ሊኖር ይችላል። ገርም ነገር ብዙ ትምህርት ቤቶችን ባንልም በቂ ትምህርት ቤቶች የኢንተርኔት እና የኔትወርክ ተዳርሰዋል፣ ግን ያልተዳረሱ ቦታዎችም አሉ። ግን ገና እሱ አልተዳረሰም ብለን ከአንድ ቦታ መጀመር አለን። ለተዳረሱት እናደረግና አንዳንድ ካምፓኒዎች ጋር እየተነጋገርነው እንደ ስታር ሊንክ ምናምን ያሉት እና በሳተላይት እንዲደርሳቸዋል አይደለ? አሁን የኢንተርኔቱ ችግር የአቅምም ችግር ብቻ አይደለም። ያው የቴሌ አለመዳረስ በየቦታው ነው። እነሱን ደግሞ በሳተላይት የምናዳርስበትን መንገድ እየተነጋገርን ነው። እሱ ብቻ አይደለም፣ የተለያዩ ትምህርት ቤቶች የኮምፒውተር አቅርቦት የላቸውም። በትክክል ኔትወርክ የተሰራ የላቸውም። ምንም ነገር የሌላቸው አሉ። ከተማ ያደገ ልጅ እና አፋር ያደገ ልጅ አስራ ሁለተኛ ክፍል አንድ ላይ ነው የሚፈተነው። አንድ አይነት ፈተና ነው የሚፈተነው። በኢትዮጵያ እና ኮምፒቲቲቭ ኤጅም የለውም። ይሄን ጋፕም ያጠባልኛ ሲስተም ቻሌንጂንግ ነው። እየሰራን ነው ከተለያየ ድርጅቶች ጋር በጣም የሚገርም ግን አሁን ለምሳሌ የሰድም ሆነ ምናምን ይጠይቁናል ይህን ሲስተም ጠይቀውናል እና አዌርነስም ነው አቶ ሀብታሙ አዌርነስ ስለሌለን ነው እና ቪዥን ስለሌለን ነው እንጂ ሲጠይቁን ብዙ ጊዜ የምንጠይቃቸው መማሪያ ትምህርት ቤት ስሩልን ነው ሁሌ የምንላቸው እንጂ እንደዚህ ቴክኖሎጂ አለን እንደዚህ አዳርሱልን ኢንተርኔት አስገቡልን ምናምን ብትላቸው እነሱ ዊሊንግ ናቸው ለማድረግ አይዲያው እና አዌርነሱ መፍጠር ነው ዋሊያ ቴክኖሎጂስ ከትምህርት ዘርፉ በተጨማሪ በሌሎች ዘርፎች ውስጥም መልካም አሻራውን ለመተው እየተንቀሳቀሰ መሆኑን የሚናገሩት አቶ አንትነህ ለማሳያነት እየተሳተፉ ያለባቸውን ስራዎች አጋርተዋል። ልክና የተለያየ ፕሮዳክቶች አሉ። አንዱ ያው ኢስኩል ነው። ሌላው ኢዲኤምኤስ የሚባል አለ። ይሄ ዲጂታላይዝ ማድረግ ዶኪመንቶች። አሁን ሀገራችን አንድ ሰው ፋይል ቢፈልግ ምንም ነገር ማግኘት አትችልም። እያንዳንዱ ቤት መስሪያ ቤት መዓት ዶኪመንት አለው። ማን ከማን ጋር ምን እንደደረሰ አያደርግም። እሱ አንድ ፕሮዳክት አለን ዲጂታይዝ የሚያደርግ ፕሮዳክት አለን። ጀርመኖች ጋር ሆነ ነው ኮላብሬት እያደረግን እየሰራ ነው ያለ። ነው ብዙ ጊዜም ወደ ጀርመን ሀገር የተለያዩ ሰዎች ይዘን ሂደን አዌርነስ እንዲኖራቸው ያለን መሪዎቻችን ቪዥን እንዲኖራቸው ለማድረግ እሱ አለ። ኢ ሰርቪስ የሚባል ፕሮዳክት አለን። ኦንላይን ላይ የተለያዩ የገቨርንመንት ሰርቪሶችን ለማግኘት የምትጠቀምበት ኢ ሰርቪስ አለ። ሌላው ኢስማርት ዋተር ሚል አለን። የስማርት ዋተር ላይ ኦሮሚያም ፕሬዘንት አድርገናል። ሀገራችን የውሃ ጥረት አለ ይባላል፣ ግን በጣም የሚገርምህ አብዛኛው ውሃ ስለሚባክን ነው። እና ይሄ ሲስተም ምንድን ነው? እያንዳንዱ ቲዩብ ላይ ይሄድና እያንዳንዱ ቦታ ይቀመጥና በሞባይል አፕ ኢቨን መዝጋት ትችላለህ። አሁን ለምሳሌ አሁን አሜሪካ ዊኬንድ ስራ ሰው ማይገባ ከሆነ ቢልዲንጉ ውሃ ማጥፋት ትችላለህ። ዝም ብለህ ሸቶፍ ማድረግ ትችላለህ። እናም አይባክንም። ሌሎችም ፕሮዳክቶች አሉን። አሁን በቅርብ ላውንጭ የምናደርጋቸው ተቋሙ ዘመናዊውን የመረጃ አያያዝ በየክልሉ የሚገኙ የትምህርቱ ዘርፍ ተዋናያን የተገበሩት ዘንድ የማሳወቅ ስራውን እንደቀጠለ አቶ አንተነ አክለው ነግረውናል። የጋቢና ጉዟችን ይቀጥላል። በመቀጠል ደግሞ የምናምራው ወደ ድሬዳዋ ነው። ወይዘሮ ሀይመት አብርሃም ድሬዳዋ ከተማን ይበልጥ ለማስዋብ እየተንቀሳቀሱ ነው ይለናል አዲስ ቸኮል። ሀይመት አብርሃም እባላለሁ። በዚህ ከተማ እንግዲህ ነዋሪ ነኝ። የሁለት ልጆች እናት ነኝ። የሁለት ወንዶች ልጆች እናት ነኝ። ቀደም ሲል መምህር ነው የነበርኩት። ከዛም የግንባታ ሰራተኛ ነበርኩኝ። ኮንስትራክሽን ላይ ትንሽ ጊዜ ሰርቻለሁ በዚሁ በዙሪያው አካባቢው በቀጣይ ደግሞ ከዛ የዳቦ ቤት ደግሞ ሰራተኛ ሆኜ ነበር። ዳቦ ቤት ከፍቼ አሁን ደግሞ ሙሉ በሙሉ ወደ ግብርና ዞሬ የግብርና ሰራተኛ ሆኜ ያለ እዚህ ቦታ ላይ ነው ስራዬ አሁን እዚህ ቦታ ላይ ቀደም ሲል እኔ ለዳቦ ዱቄት ግዢ በዚህ ጋር ስመላለስ እችን ቦታ ሳያት ቁሻሻ እየተደፋበት ቁሻሻ የተጠራቀመ ሊያው ላይ እንኳን አጠገቡ ለመቆም እንዳሁኑ እንደዚህ አይደለም፣ ለማለፍ እንኳን አፍንጫ ተይዞ ነበር የሚታለፈው በዛ ሁኔታ ላይ በነበረበት ጊዜ ደግሞ ቀደም ሲል ፍላጎቱ ነበረኝ የዚህ ነገር። ትምህርትም የመጀመሪያ ዲግሪ የተማርኩት አለማ ዩኒቨርሲቲ ግብርና ዩኒቨርሲቲም ስለሆነ እዛ ብዙ የተለያዩ አዝረት እንደዚህ አይነት አረንጓዴ ነገሮች ስላሉ ከዛ ባየሁትም ነገር በጣም ደስተኛ፣ በተፈጥሮም ደግሞ ደስተኛ ነኝ፣ በዚህ በአረንጓዴ ተክሎች ምክንያት ማለት ነው። ለዛ ለምን ይህን ቦታ ጠይቅ ያላለመውን በሚል ጠየቅኩኝና አስፈቅጄ ከጽዳትና ውበት ከመሬት ልማት ድጋፍ አገኘው። ከዛ በኋላ የዛሬ ኦልሞስት አራት አመት አካባቢ የልማቱን ነገር ጀመርኩኝ። ይህንን የአትክልት ስፍራ የማዘጋጀቱ ሂደት ብዙ ወጭና ጊዜን የሚጠይቅ ነው። ምናምን ካሬው ያክል መጀመሪያ እሱን ለማስተካከል ብቻ መሬቱን ለማስተካከልና ለመደልደል ብቻ ቆሻሻውን ካነሳም በኋላ የሙሌት አፈር የሚባል ገዝተን ማለት ነው ሴሌክት የሚባል አፈር መሬቱን ለመደልደል ገዝተን ሞላን መጀመሪያ ከዛ በኋላ ደግሞ እርሻ ማብቀል የሚችል ደረቁ መሬት ባዶ ከሆነ በኋላ ደግሞ ቆሻሻው ተነስቶ ደረቁ መሬት ስለማያመርት እንደገና ደግሞ እሱን ደግሞ ለማስተካከልና ወደ ላዩ ላይ ዘር እንዲያበቅል ወይም ችግኞችን ማፍራት እንዲችል የገበሬ አፈር ከሌላ አካባቢ በሲኖትራክ ተገዝቶ ደግሞ እንደገና በተጨማሪ እሱም ተሞልቶ ነው ስራው የተጀመረው። ይህ ሁሉ ወጪ ግን በግሌ ነው። በዛን ጊዜ ዳቦ ቤቱ ጥሩ ስራ ይሰራ ስለነበረ የዳቦ ቤቱን ገቢ በጠቅላላ እዚህ ላይ እያዋልኩኝ ነው የውሃ ወጪ ውሃ መስመሩ ኮብልስቶን ስለሆነ መስመራችን ሙሉን ውሃ ለማስገባት ብቻ 16ሺ ብር ነው የፈጀው። ውሃው ከገባ በኋላ ቢርካው እንደምታየው ቢርካ አሰርቼ ውሃ በማይኖር ቀን በቢርካ አጠቀማለሁ። ከዛ ውጪ በጎማ እያሳለፍን ነው እስከታች ድረስ የምናጠጣው። ይሄ ሁሉ ወጪ ነው በቃ፣ በጣም ብዙ ወጪ በግላይን የሸፈንኩት። አሁን ሀይሚ ፓርክ እየተባለ የሚጠራው ይህ ስፍራ በውስጡ ልዩ ልዩ ዛፎችን እንዲሁም አትክልትና ፍራፍሬዎች እንደያዘ ልጇ አቶ አንደምሴ ይናገራል። እንግዲህ ከዚህ በታች እንዳለ የምናያቸው የጓራ አትክልቶች ናቸው። ለምሳሌነት ለመጥቀስ እዚህ ጋር የምናየው የፓፓዬ ዛፍ ነው። እዚህ ጋር የምናያት፣ እዛ ጋር ደግሞ የማንጎ ዛፍ አለ። እዚህ ጋር ደግሞ እንደምናየው ይሄ ዘይቱና ነው። እዚያ ቦታ ላይ የለማው መለስተኛ ፓርክ ካለው ኢኮኖሚያዊ ጠቀሜታ ይልቅ አካባቢው ቀድሞ ከነበረ ቆሻሻ ገጽታው ተቀይሮ ከከዚራ ወደ ደቻቱ በአቋራጭ ለሚሄዱ የፈጠረው ልዩ ድባብ ጉልህ እንደሆነ አካባቢውን የሚያውቁት ይናገራሉ። ከዚህም በፊት በዚህ ጋር ነበረ እኔ ተማሪ በነበረ በጣም

ይህ ፓርክ ግን ለሰዎች ምቹ መናፈሻ ለመሆን ብቻውን ብቁ አይደለም። ምክንያቱ ደግሞ ከጎርፍ መከላከያ ግድቡ በታች ያለው የፓርኩ አጎራባች ቦታ የቆሻሻ መጣያነቱ ስለቀጠለና መጥፎ ጠረኑም ፓርኩ ድረስ ስለሚደርስ ነበር። ሃይመን፣ ይህንንም ቦታ ለማልማት ተነሳች። የመጀመሪያው ሶስት መቶ ካሬ ድፍን አራት ዓመት ሆኖታል። ግን ከዚህ በታች ደግሞ ቅድም ያየው ቦታ ደግሞ ምንድነው ሽታ እዛ ሰዎች ሰገራ ስለሚጸዳዱ በአካባቢው ላይ ጤነኞችም ጤና የሌላቸውም ሰዎች ያው እብዶችም እዚያ አካባቢ ቆሻሻ መድፊያም ስለሆነ ስለሚጸዳዱ ሽታው ወደዚህ ስለሚመጣ ምንም አይነት እንቅስቃሴ ብታደርግም ሽታው አያስቀምጥም ነበር። ስለዚህ ለኮቪድ ዝግ በነበረበት ጊዜ ይሄን ቦታ መልማት ላይ ስለነበረ በዛ ጊዜ በቅድም እንዳየው ዶዘር ክፍያ ከፍዬ ነው ወደ 40 ዓመት የተጣለ ቆሻሻ ያስነሳሁት። የዛን ጊዜ አቅም ስለነበረ አጸድቼ የተወሰነችዋን አረንጓዴ እያደረግኩኝ ችግኝ ከጽዳትና ውበት ከአካባቢ ጥበቃ ከተለያዩ ከተማው ላይ ካሉ ችግኝን ከሚያፈሉ ኦርጋናይዜሽኖች እንዲሁም ከአዲስ አበባ በግዢ እያመጣው እነኛን ነገሮች እየተከልኩኝ አካባቢው እንዲቀየር ሙሉ በሙሉ አድርጊያለሁ። ኦልሞስት አሁን ከታች ያለው ወደ አንድ ሺ ይሆኗል። ከዚህ ይበልጣል ስፋቱ ወደ አንድ ሺ ካሬ ሜትር ይሆናል። ከታች ያለው ብቻ ችግኝ የተተከለበት አፈሩ ከጎርፍ የተጠበቀ ሪዘርቭ የሆነ ያው በእኔ አቅም ይሄን ያክል ከተሰራ ተጨማሪ ድጋፍ ቢኖረው ደግሞ ከዚህ በላይ ይሰራል ብዬ አስባለሁ። ሆኖም ይህ ከጎርፍ መከላከያ ግድቡ በታች ያለ አንድ ሺ ካሬ ሜትር ቦታ ለጎርፍ ተጋላጭ በመሆኑ ተደጋጋሚ ጥፋት የደረሰበት ሲሆን ዛሬ ረቡዕ ዕለት በስፍራው ተገኝተን እንደታዘብነው ከሁለት ቀን በፊት ድሬዳዋ ላይ ጥሎ የነበረው ከባድ ዝናብ ያስከተለው ጎርፍ 260 ችግኞችን ወስዶባታል። ከድሬዳዋ አስተዳደር በጠየቀችው የድጋፍ ጥያቄ መሰረትም በግሬደር የጎርፍ መከላከያ ቁፋሮ የተሰራላት ይገኛል ሆኖም በዘላቂነት ይሄኛው የፓርኩ ክፍል ጎርፍን መቋቋም የሚችሉ ትላልቅ ዛፎች የሚተከሉበትና በበጋ ደግሞ ልዩ ልዩ የአትክልት ውጤቶች የሚለሙበት እንዲሆነው የሀይመን ምኞት ሃይመን ስለ ፓርኩ አቀጣይ ጣም ያላት ምኞት ጠይቃናት ነበር። እሺ አሁን የዚህ ምንድን ነው የምፈልገው እንደነገርኩ ቀደም ሲል ራሱን እንዲችል ለማድረግ ፍላጎት አለኝ። እቅዴ ነው የረጅም ጊዜ በቦታው ላይ አሁን ለምሳሌ በውሃ የሚጫወቱ ልጆች አሉ። አሁን ግድብ ነገር ተሰርቶ ለልጆች መጫወች አንድ ሸርተቴ፣ ዥዋዥዌ አንዳንድ ሩቅ ቦታ ላይ ያሉ የመዝናኛ የልጆች መዝናኛ ነገሮችን ቀለል ባለመልኩ ቅርብ አድርጌ ገቢ ማግኛ ማድረግ አካባቢው ራሱን እንዲችል ማድረግ። ሁለተኛ ነገር ደግሞ ሻይ ቡና፣ ቡሉኬት ማምረት። ለምሳሌ ቡሉኬት ማሽኑን ገዝቻለሁኝ ኦልሬዲ ማሽኑን ተክሎ ደግሞ ብሎኬቱን ማምረት ለአስፓልት ቅርብ ነው፣ ለገበያ። ሁለተኛ ደግሞ አሸሮ ደግሞ ለውሃውም ቅርብ ነው፣ ለእኔ ለስራ ቅርብ ነው። ሻይ ቡና ደግሞ የሚመጡትም ሰዎች እየጠየቁ ስለሆነ፣ በዚህ መልክ እነኚህን ቀለል ቀለል ያሉ ነገሮች በመጠነኛ መነሻ ካፒታል ተደርጎ ብጀምር ከፍተኛ ጥቅም ይኖረዋል ብዬ አስባለሁ። ለዛም በአሁኑ ሰዓት ምንም አይነት ገቢ የሌለኝና ከሁሉም ስራዎች ባዶ ሆኖ የቆመ እንትን ስለሆነ ያለው የተለያዩ ድርጅቶችን በድጋፍ እየጠየቁን ያለው። ይ ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ኬንያ አቮካዶ ለቻይና ገበያ ልታቀርብ ነው ይሉናል በኬንያ የሚገኙት የአሜሪካ ድምጽ ዘጋቢዎች። እንግዲህ ወልዴ ይቀጥላል። ኬንያውያኑ አረንጓዴ ወርቅ ብለው የሚጠሩት አቮካዶ በትኩሱ እንዲያስገቡ ቻይና ፈቃድ ሰጥታለች። በዓለም በሚገኙ ብዙ አካባቢዎች ሞቅ ያለ የዳቦ ቁራጭ ላይ ደፍጠጥ ተደርጎ የሚበላው አቮካዶ ከፍተኛ ጠቃሚ ንጥረ ነገሮችን የያዘና ተፈላጊነቱም እየጨመረ የመጣ ፍሬ ነው። የቻይና ሰዎች ከኬንያ የሚገባውን አቮካዶ እንደበፊቱ በፊቱ በማቀዝቀዣ የደረቀውን ሳይሆን ትኩሱን ማግኘት ይችላሉ። ኬት ባርትሌት ከጆሃንስበርግ እንደዘገበችው በኬንያ ላሉ አምራቾች ይህ መልካም ዜና ቢሆንም የኢኮኖሚ ባለሙያዎች ግን የንግድ ሚዛኑ ወደ አንድ ያጋደለ መሆኑ የሚቀጥል ጉዳይን ይላሉ። የኬንያ አቮካዶ አምራቾች ለቪኦኤ እንደተናገሩት በዓለም ከፍተኛ የሕዝብ ብዛት ወዳላት ሀገር ምርታቸውን መላክ በመቻላቸው ደስተኞች ናቸው። አረንጓዴው ወርቅ ብለው የሚጠሩት ፍሬም ስሙን የሚመጥን ምርት እንደሚሆን ተስፋቸውን አጋርተዋል። ኬንያ ለረጅም ጊዜ ትኩስ አቮካዶ ምርት ለቻይና ማቅረብ ብትሻም ቻይና ግን ስትፈቅድ የቆየችው በማቀዝቀዣ የደረቀውን ብቻ ነው። ይህም ከፍራፍሬ ጋር የማይጠፉ በራሪ ነፍሳት አብረው ወደ ሀገሯ እንዳይገቡ በመስጋት ነው። በዚህ ወር ግን አምራቾች የሚጠበቅባቸውን ከፍተኛ የጥራት ደረጃ በማሟላታቸው የተጣለው እገዳ ተነስቷል። ካኩዚ የተሰኘው የኬንያ ግብርና ኩባንያ አስተዳዳሪ የሆኑት ክሪስ ፍላወርስ እንደሚሉት አውሮፓና መካከለኛው ምስራቅ ዋናዎቹ ገበያዎች ሲሆኑ፣ አሁን ደግሞ ለአዲሱ የቻይና ገበያ ትልቅ ተስፋ ሰንቀዋል። ከቻይና በኩል የሚመጣው ገበያ እጅግ አስፈላጊ ነው። ለጊዜው ከአውሮፓ ገበያ ጋር ሲነጻጸር እጅግም ነው፣ ግን ወደፊት ትልቅ አቅም አለው። የተጠቃሚዎችን ፍላጎት ቻይና ውስጥ እንዲጨምር ካደረግን እንደ አውሮፓው ገበያ ልናሳድገው እንችላለን። የካኩዚን ሽርክና የአንበሳውን ድርሻ የሚይዘው የእንግሊዙ ካሚሊያ በካኩዚ አቮካዶ ማሳ ዘበኞች በሰራተኞች ላይ ፈጽመዋል የተባለውን በደል ለመካስ በሚሊዮን የሚቆጠር ዶላር ከፍሏል። ያንን ተከትሎም አንዳንድ የእንግሊዝ የሸቀጥ ሱቆች ግንኙነታቸውን አቋርጠዋል። ያም ሆኖ ግን ትኩስ አቮካዶ ለቻይና ገበያ በማቅረብ ካኩዚ ቀዳሚውን ስፍራ ይዟል። ነገር ግን የኬንያው ምርቱ ብቻ ነው ወደ ቻይና የሚላከው። ሪቻርድ ዋፉላ ሰንራይፕ የተባለውና ወደ ቻይና አቮካዶ የሚልከው ሌላው ኩባንያ ስራ አስኪያጅ ናቸው። አቮካዶ በቻይና ባህላዊ የምግብ ዝግጅት ውስጥ በጣም ታዋቂ ነገር ባይሆንም አሁን ግን ተወዳጅነትን እያገኘ መጥተዋል ባይ ናቸው። የአቮካዶ ይን ቻይና ኢዝ ቢከሚንግ ፖፑላር አቮካዶ በቻይና ታዋቂ የሆነ ነው። ከሌሎች አገሮችም በማስገባት ላይ ናቸው። የህዝቡን ብዛት በምንመለከትበት ጊዜ ከፍተኛ ፍላጎት ይኖራል ብለን እንጠብቃለን። በናይሮቢ የሚገኘው የቻይና ኤምባሲ አስተያየት እንዲሰጥ ከቪኦኤ ለቀረበለት ጥያቄ መልስ አልሰጠም። ኬንያ ትኩስ አቮካዶ መላክ ብትጀምርም ከምትልካው የበለጠ ከቻይና ብዙ ሸቀጥ ታስገባለች። ኬንያዊው የኢኮኖሚ ባለሙያ አሌ ካንሳች እንደሚሉት የንግድ አለመመጣጠኑ በአህጉሪው በአጠቃላይ የሚታይ ችግር ነው። በቻይናና በአፍሪካ አህጉር መካከል ለረዥም ጊዜ የቆየ ትልቅ የንግድ አለመመጣጠን አለ። ይህም ትልቅ የቅራኔ ምንጭ ሆኖ ቆይቷል። የቻይናና አፍሪካ ንግድ ባለፈው ዓመት ከፍተኛ ደረጃ ላይ ደርሷል። በቻይና መንግስት መገናኛ ብዙሃን ዘገባ መሰረት ባለፈው ዓመት ቻይና ወደ አፍሪካ 148 ቢሊዮን ዶላር የሚገመት ምርት ስትልክ ከአፍሪካ ደግሞ 106 ቢሊዮን ዶላር ምርት አስገብታለች። የቻይናው ፕሬዚደንት ሺጂንፒንግ ከአፍሪካ የሚገባውን ምርት በሚቀጥሉት ሶስት ዓመታት ወደ 300 ቢሊዮን ዶላር ለማሳደግ ቃል ገብተዋል። አሊ ከንሳችው እንደሚሉት አፍሪካ በብዛት ጥሬ ዕቃ ስትልክ፣ ቻይና ግን ሁሉንም ዓይነት ያለቀለት ምርት ነው ወደ አፍሪካ የምትልከው። አህጉሩ በግብርና ዘርፍ ከፍተኛ የማምረት አቅም አለው። ቻይና ደግሞ የምግብ እጥረት አለባት። ይህ ትልቅ ጥሩ አጋጣሚ ነው። ይህ የአቮካዶ ታሪክ የትልቁና ዋናው ታሪክ መጀመሪያው ይመስለኛል። የቻይናን የምግብ እጥረት ለማሟላት በሚደረገው ጥረት ትልቅ የውጭ ገበያ እድል ይታየኛል። ኬንያ ሁሉንም አቮካዶዋን በአንድ ቅርጫት ውስጥ አልጨመረችም። ወደ ተቀረው ዓለም ገበያዋን ለማስፋት ከማሌዥያም ጋር ንግግር ላይ ነች። ጋቢና ቬ እዚህ ላይ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። በነገው ምሽት እንገናኝ። ደህና እደሩ።